የሳውዲ አረቢያ መንግስት ህገ ወጥ ያላቸውን የውጭ ሀገር ዜጎች ግዛቱን ለቀው እንዲወጡ ያስቀመጠውን ቀነ ገደብ ተከትሎ የኢትዮጵያ መንግስትም ህገ ወጥ የተባሉ ዜጎቹ ወደ ሀገራቸው ለመመለስ እንዲነሳሱ በሚል የተወሰኑ የቤት ውስጥ መገልገያዎችን ከቀረጥ ነጻ ይዘው እንዲገቡ መብት መስጠቱ ይታወሳል። ይህን ተከትሎም ተመላሽ ዜጎች አቅማቸው የፈቀደውን ያህል የተለያዩ የኤሌክትሮኒክስም ሆነ የቤት እቃዎችን ገዝተው ለንብረት አስተላላፊ ወኪሎች አስፈላጊውን ክፍያ ፈጽመው ወደ ሀገር ከ ገቡ አንድና ሁለት ወር ያለፋቸው በርካቶች ናቸው። አቶ ቴዎድሮስ ተስፋዬ በሚሰሩበት ኤርሊንክ ወኪል ንብረት አስተላላፊ ብቻ ከአራት መቶ በላይ ተመላሾች የከፈሉበት ከ1 ሚሊዮን ሳውዲ ሪያል በላይ ግምት ያለው ንብረት ለወራት በመጋዘኖች ተቀምጧል። መቼ እንደሚላክም በእርግጠኝነት መናገር አይቻልም። ዘንድሮ እንዳጋጠመን አይነት ትልቅ ፈተና አጋጥሞን አይታወቅም። መንግስት ከቅረጥ ነጻ መብት ፈቅዶላቸዋል በዛ የተነሳ ኤሌክትሮኒክስ እቃዎችን አብዛኛው ሰው ገዝቷል። እንደሚታወቀው እነ ኤሌክትሮኒክስ እቃዎች ደግሞ በጣም ውድና በጣም ሌተስቶች ናቸው። ከሶስት ወር በላይ ያስቆጠሩ የኢትዮጵያውያን ተመላሾች ከ50 ሺህ ቶን በላይ የሚገመትና ከ7 ሚሊዮን የሳውዲ ሪያል በላይ ዋጋ ያለው ንብረት በንብረት አስተላላፊ ወኪሎች እጅ በተጨናነቀ መልኩ ተቀምጠው እንደሚገኙ የአባይ ካርጎ ባለቤት አቶ እስማኤል ጦሃ ያብራራሉ። የቴድሮስ ተስፋዬም ሆነ የሌሎች ወኪሎች ስጋት ደግሞ በቀረጥ ነፃ መብት በተሰጠው የፍቃድ ወረቀት ላይ የተቀመጠ ምንም አይነት የጊዜ ገደብ ያለመኖሩ ነው። እኔ ቴዲ ካርጎ ልባል እንጂ ሌሎችም ወንድሞቼን ወክዬ ነው እየተናገርክ ያለሁት። ከፍተኛ የሆነ የወንድሞቻችን የቶቻችን እቃ እጃችን ላይ ያለ፣ ከፍተኛ ንብረት እጃችን ላይ ያለ፣ ይሄ ከቀረጥ ነፃ የተሰጠው ጊዜ ገደቡ አይታወቅም። ይህ ያሰጋቸው በሪያድ የሚገኙ ወኪል ንብረት አስተላላፊዎች ከሪያዱ የኢትዮጵያ ኤምባሲና ከካርጎ አጓጓዥ አየር መንገዶች ጋር ለመነጋገር ጥረት እያደረጉ ናቸው። በርካታ ወኪል አስተላላፊዎች ይጠቀሙበት የነበረው የኤምሬትስ አየር መንገድ ለጉዞ በተዘጋጁና ውል በተደረገባቸው ንብረቶች ላይ ተጨማሪ የታሪፍ ለውጥ ክፈሉ አሊያም ውሉን እሰርዛለሁ ማለቱ፣ ወደ ኢትዮጵያም እቃ ይዞ ለመብረር ፍላጎት ማጣቱን አቶ ቴዎድሮስ ይናገራሉ። ዙሪያ ጥምጥም ከሚጓዙት የሌላ ሀገር አየር መንገዶች ይልቅ ከሪያድ ቀጥታ አዲስ አበባ የሚበረውን የኢትዮጵያ አየር መንገድ መጠቀም ቢመርጡም የኢትዮጵያ አየር መንገድ ግን ሊረዳቸውም ሆነ ሊረዳቸው እንዳልቻለ ያማርራሉ። ስለዚህ ይህንን ችግር ተረድተው የሚሰማንም አካል የሚሰማንን ነገር እንዲያደርግልን ነው ትልቁ ጥረት። እያደረገ የላኳቸው ንብረቶች ሀገር ላይ ደርሰው በሕጉ መሰረት ለመድረሳቸው ማረጋገጫ ተልኮላቸው እያለ አብዛኞቹ ደንበኞቻቸው ግን ንብረታቸው አልደረሰም ወይም በከፊል ነው የደረሰው፣ እንዲሁም ተሟልቶ እስኪመጣ ጠብቁ በሚሉ ምክንያቶች እየተንገላቱ መሆኑን እንደሚገልጹላቸው አቶ ቴድሮስ ያወሳሉ። አንዳንዶች ደግሞ ድሮም የኢትዮጵያ መንግስት የቀረጥ ነጻ መብት የሰጠው ዜጎች ወደ አገራቸው ለመግባት እንዲነሳሱ ነበር እሱም በተወሰነ ደረጃ ተሳክቷል ይላሉ። በመላው ሳውዲ አረቢያ በሚሊዮን ዶላሮች የሚገመቱ የኢትዮጵያውያን ንብረቶችን ወደ ሀገር ማስገባቱ የኢትዮጵያ መንግስት ቅድሚያ ትኩረት ይሆናል ወይ ብለውም ይጠይቃሉ። ከሳውዲ ከተመለሱት ኢትዮጵያውያን መካከል ንብረታቸው ወደ ሀገራቸው የገባላቸው አስር በመቶዎቹ ብቻ እንደሆኑ የካርጎ ባለቤቶች ይናገራሉ። በጉዳዩ ዙሪያ ከሪያድ የኢትዮጵያ ኤምባሲ መልስ ለማግኘት ብሞክርም አልተሳካልኝም። ስለሺ ሽብሩ ለዶቼ ቬለ ሪያድ